ጤና ይስጥልኝ ክቡራትና ክቡራን አድማጮቻችን እንኳን ለ2018 ዓ ም የአዲስ ዓመት በዓል አደረሳችሁ። በዚህ በኢትዮጵያ በተለይም በአዲስ አበባ ያለውን አጠቃላይ የአከባበር ሁኔታ እንደዚሁም ደግሞ የበዓሉ የተመጣዊ ታሪክና ሌሎችንም ነገሮች ለማውራት ከባህልና ተያያዥ ጉዳዮች ባለሙያ ጋራ ቆይታ የማደርግ ይሆናል። መላኩ ጌታቸው ይባላል። ከዚህ በፊት ክብረ በዓላት የተሰኘ መጽሐፍ ባዘጋጀ ጊዜ እንግዳ አድርገን አቅርበ ነው ነበረ። ዛሬ ደግሞ በተለየ ሁኔታ ክረምቱ አልፎ አዲስ ዓመት በሚ ትበት ጊዜ ያሉ ባህላዊ ጨዋታዎች እንደዚሁም ደግሞ እስከ መስከረም መጨረሻው ድረስ ያለው አጠቃላይ ክብረ በዓላት ሁኔታ ምን ይመስላል? የሚሉ ነገሮችን እንጨዋወታለን። አብራችሁን ቆዩ። በድጋሚ እንኳን አደረሳችሁ። መላኩ እንኳን አደረሰ። እንኳን አብሮ አደረሰን። ለመላው የኢትዮጵያን በሙሉ እንኳን ለአዲሱ ዓመት በሰላም አደረሳችሁ ማለት ፈልጋለሁ። አዲስ ዓመት ሶስት አራት ስያሜዎች አሉት። አንደኛው እንቁጣጣሽ ነው። ሁለተኛው ራሱ አዲስ ዓመት ነው። ሶስተኛው ደግሞ ርዕሰ ዓውደ ዓመት ይሉታል። እና እነዚህ ስያሜዎች መነሻ ስራዎቻቸው ምንድነው? ራሱ አዲስ አመትስ ለአንተ ከባህል ባለሙያ አንጻር ሲታይ ምን አንድምታ አለው? እንግዲህ ያው አዲስ አመት አመት ዙሩን ጨርሶ እንደ አዲስ የሚጀምርበት ነው። ይህም እንግዲህ አውድ ስንል አንድ ነገር ዞሮ የሚገጥምበት ወይም ዙሪያ ክብ የሚሆንበት ማለት ነው እና አዲስ ዓመት ዘመን ከተቆጠረ ጊዜ ጀምሮ ዓመታቱ እየዞሩ የሚገጥሙበትና እንደ አዲስ የሚጀምሩበት ዘመን ነው። በዚህ ምክንያት ሁሉንም ነገር በአዲስ መልኩ፣ በአዲስ ተስፋ፣ በአዲስ መነሳሳት የምንጀምርበት ስለሆነ በሰው ልጅ ላይ የተለየ ተስፋ የሚፈነጥቅና ደግሞ ተፈጥሮም ተመጋጋቢ በሆነ መልኩ ደርቆ ቦኖ የነበረ የምድር ገጽታ በልምላሜ የሚቀየርበትና የሰውም ልጅ ደግሞ እንደ አፈጣጠሩ በተለይ በክርስትና እምነት ባለው አስተምህሮ የሰው ልጅም የተገኘው ከአፈር እንደመሆኑ ከዚህ ስጋዊ ባህሪው የተነሳ በዚህ በአዲስ አመት መለወጫ ላይ ልክ ምድር መልሳ እንደምታንሰራራውና መልሳ ተስፋ እንደምትሰጠው የደረቁ ተክሎች እንደሚለመልሙ፣ ሳሩ እንደሚወጣና እንደሚለመልሙ ሁሉ የሰው ልጅም በአዲስ ተስፋና በአዲስ መነሳሳት የሚለወጥበት የሚነሳሳበት ስለሆነ አዲስ አመት ልዩ ትርጉም ያለው በዓል ነው ማለት ይቻላል። እንግዲህ በኢትዮጵያውያን የአዲስ አመት ወይም የዘመን መለወጫ በዓል በተለያዩ ስያሜዎች ይጠራል። እዚህም ርዕሰ አውድ አመት ይባላል፣ እንቁጣጣሽ ይባላል ይባላል እንዲሁ ቅዱስ ዮሐንስ ይባላል። ርዕሰ አውደ አመት የሚባልበት ምክንያት ቅድም እንዳነሳ ነው፣ አውድ ዞሮ መቅጠሚያ ስለሆነ። ለእለት እለት የምንለው አንድ ቀን ዞሮ ሲገጥም ነው። ሳምንት የምንለው አንድ ሳምንት ዞሮ ሲገጥም ነው። ወርም እንደዚሁ። ስለዚህ አመቱ ዞሮ የሚገጥምበት ሁሉ አውደ አመት ይባላል። ለምሳሌ ከህዳር 11 ተነስተን በአመቱ ዞሮ ህዳር 10 ሲመጣ አመቱ ስለዞረ አውደ አመት ነው የምንለው። ርዕሰ አውደ አመት የምንለበት ምክንያት ግን አመቱ ዞሮ የሚገጥምበትና ዘመን መቁጠር የተጀመረበትን ጥንተ እለት መሰረት አድርጎ አመቱ በሚጀምር የሚጀምርበት ቀን ዞሮ የሚገጥምበት ስለሆነ የሁሉም አውደ ዓመቶች ርዕስ ይሆናል ማለት ነው። የመጀመሪያው ስለሆነ ስለዚህ ርእሰ ዐውደ ዓመት የሚል ስያሜ በዚህ ምክንያት ተሰጥቶታል። ሌላው ቅዱስ ዮሐንስ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት የዘመን አቆጣጠር ትምህርት አቡሻህር ይባላል ሊቃውንቱ። እያንዳንዱ ዓመት የራሱ የሆነ ጠባቂ አለው እና በቀደመው በብሉይ ዘመን የራሱ የስያሜና ጠባቂዎች ነበሩት፣ በገጸ ሰብ፣ በሰው መልክ፣ በገጸ ንስር፣ በገጸ ላህም እና በገጸ አንበሳ እንዲሁ ተሰይሞ ዓመቱ ይሰየም ነበር። ወደ አዲስ ኪዳን ስንመጣ ጌታ ከቶ ከተወለደ በኋላ ያለው አመት ደግሞ የጌታን መምጣትና የሰጠንን አዲስ ህይወትና አዲስ ተስፋ መሰረት በማድረግ ወንጌሉን ባደረሱትና በሰበኩት ሐዋርያት ስም ተሰይሞ አመቱ በየአራት አመቱ እየተለዋወጡ የአመቱ ጠባቂ ሆነው ቅዱስ ማቴዎስ፣ ቅዱስ ሉቃስ፣ ቅዱስ ማርቆስ፣ ቅዱስ ዮሐንስ እየተባለ ይጠራል። በጠቅላላው ግን ቅዱስ ዮሐንስ ይባላል። ይህም የጌታችን ያጠመቀው ቅዱስ ዮሐንስ መጥምቁ በሰማዕትነት ያለፈበት ቀን መስከረም ሁለት ስለሆነ ሊቃውንቱ ይህንን ቀለሱ መታሰቢያ በማድረግ ቅዱስ ዮሐንስ ተብሎ ይጠራል ማለት ነው። ይህም እንግዲህ እሱ ቅዱስ ዮሐንስ ሲመጣ ጌታችን ለአዲስ ኪዳን ለአዲስ ህይወትና ለአዲስ ተስፋ ተወልዶ የማዳኑን ስራ የፈጸመበት ዘመን እንደሚመጣ በመሀል መጥቶ ሲሰብክ ነበረ። እኔ በውሃ አጠምቃችኋለሁ፣ ከኔ በኋላ የሚመጣው ግን በእሳትና በመንፈስ ያጠምቃችኋል እያለ ንስሐ ግቡ እያለ ለአዲስ ለመጪው ለአዲስ ህይወት ጌታ ላዘጋጀልን ዘላለማዊ ህይወት ሰው እንዲዘጋጅ በጊዜው ሲሰብክ ስለነበረ እሱ ራሱ አሮጌው ወይ የብሉዩ ዘመንና የአዲሱ ዘመን መካከል ላይ የተገኘ አዋጅ ነጋሪ ስለነበረ በዛ የሽግግር ዘመን ላይ ከብሉዩ ወደ አዲሱ የተ የተሸጋገርንበትን ዓመት ይሰብክ የነበረ ስለሆነ በዚህ ከክረምቱ ወይም እንደ መከራ እንደ ችግር ዘመን ይቆጠር የነበረው ክረምቱ የሚያልፍበትን ዘመንና አዲሱ ዓመት የሚመጣበትን መሸጋገሪያ ለሱ መታሰብ አድርገው ሊቃውንቱ ቅዱስ ዮሐንስ በሚል ስም ይጠሩታል። ሌላው ያው ከእንቁጣጣሽ ጋር የተያያዘው ነው። እንግዲህ ኖህና በዘመኑ የነበሩ ሰዎች የጥፋት ውሃ መጥቶባቸው ነበር። ይህም ህዝቡ እግዚአብሔርን በመበደሉ ምክንያት እግዚአብሔር በውሃ ላይ ያጠፋው። ኖህ ግን ቅዱስና ለእግዚአብሔር ታዛዥ ሆነው በመገኘቱ በመርከብ ራሱና ቤተሰቡን እንዲያድን እግዚአብሔር አስቀድሞ ትእዛዝ ሰጥቶት ነበረ። ስለዚህ ኖህ ለሚመጣው የጥፋት ዘመን ተዘጋጅቶ መርከብ ሰርቶ ከጥፋት ውሃ ሲያመልጥ፣ ሌሎቹ ግን በክፋት ስራቸው ቀጥለውበት በጥፋት ውሃ ጠፍቷል። ከዚያ በኋላ ግን እግዚአብሔር ለኖህ ቃል ኪዳን ሰጥቶታል። ምድርን ከዚህ በኋላ በንፍር ውሃ አላጠፋትም ብሎ ቃል ኪዳን ሰጥቶታልና አባቶች እንደሚሉት በቀደመው ከኖህ ዘመን በነበረው ጊዜ ዝናብ አይዘንብም ነበረ። ምድር ልክ እንደ መስኖ ውሃ የሚያጠጣት ውሃ ስር ለስ ያልፍ ነበር እንጂ ከሰማይ የሚመጣ ዝናብ አልነበረም ይላሉ ስለዚህ በኖህ ዘመን ግን ከሰማይ ዝናብ ዘንቦ ያው በክፉ ስራ ውስጥ የነበሩትን አጥፍቷቸዋል ከዛ በኋላ ግን ለኖህ እግዚአብሔር ቃል ኪዳን ሲሰጠው ከዚህ በኋላ ምድርን አላጠፋትም በውሃ ብሎ ግን ክረምት ከዛ በኋላ እየተመላለሰ ዝናብ እየዘነበ ለምድርን የሚመግብ ሆኗልና በአመቱ ይህ ዝናብ መልሶ ሲመጣ ኖህና ቤተሰቡ ስጋት ነበረባቸው ምክንያቱም ያ የጥፋት ውሃ ይመለስ ሲሆን ምክንያቱም ምድርን ያጠፋ ስለነበረ ማለት ነው እና ግን እግዚአብሔር እንደ ቃል ኪዳኑ ያንን ክረምት አሳልፎ አዲስ አመት ሲመጣ ኖህ የጥፋቷ መግደሉን ያረጋገጠችለት እርግብ ምድር እንደገና መልሳ ህይወት መስጠቷን ማብቀሏን ያየው ርግቧ ይዛችሁ በመጣችሁ ቀጤማ ስለነበረ፣ ከዛ በኋላ እግዚአብሔር በቃል ኪዳኑ ጸንቶ ምድርን በቃል ኪዳኑ እንደጠበቃትና የሰጠውን ተስፋ እንደጠበቀለት ያረጋገጠበት ስለነበረ እንግዲህ ከዛ ጊዜ ጀምሮ ልክ ዓመቱ ክረምቱ ሲያልፍ እንኳን አደረሳችሁ እየተባባሉ ምድር ባበቀለችው በጎ ነገር ለእግዚአብሔር መስዋዕት በማቅረብ ያው አንዱ አዝርት ታበቅላለች። ከዚህ ውስጥ ስንዴ ቤተ እግዚአብሔር መገበሪያ የሚቀርብ ነው እና ምድር ባበቀለችው በጎ ነገር እግዚአብሔርን ማመስገን እንደጀመሩ መጽሐፍ ይነግረናል። እንግዲህ ከዛ በተያዘ እንግዲህ እንደ ቃል ኪዳኑ በየሶስት ወሩ ክረምቱ ሲያልፍ አዲስ ዓመት ስለሚመጣ ምድርም ደግሞ እንቁ የሚመስል የሚያምር በረከት እያወጣች ያው አሁንም በዘመናችን እንደምናየው አደይ አበባ እያየን ምድርም የምታጌጥበት ጊዜ ስለነበረ በዚህ ምክንያት እንቁጣጣሽ ብሎ እንደሚጠራ የቤተክርስቲያን መጽሐፍት ያትታሉ። እንቁጣጣሽም ማል ነው። አዲስ ዓመትም ማል ነው። በተለያዩ አካባቢዎች ከሁሉም ክብረ በዓላት በተለየ ሁኔታ በተመሳሳይ መልኩ ይከበራል የምንለው ይመስለኛል። እንግዲህ አንተ እንደ ባህል ባለሙያ አብዛኞቹ የኢትዮጵያ በዓላት በሚከበሩበት ጊዜ በተለይ ደግሞ ወደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ያደሉ የምንላቸው በዓላት በሚከበሩበት ጊዜ ከአካባቢ አካባቢ፣ ከጊዜ ጊዜ፣ ከነባራዊ ሁኔታ ነባራዊ ሁኔታ መለያየቶች አሉ። እንዲው በአንተ ትዝብትና በአንተ ጥናት አዲስ ዓመት ወይም እንቁጣጣሻ አከባበር ከአካባቢ አካባቢ ይለያያሉ? ካልተለያየ ስም አይለያየ ለምንድን ነው ምንም እንኳን ቀኑ አንድ ቢሆንም አቆጣጠሩ ተመሳሳይ ቢሆንም ጳጉሜ የምትከበርበት ወይም በጳጉሜ የሚደረጉ ባህላዊ ይዘቶች ከዚያም በኋላ መስከረምን ተከትሎ የሚደረጉ ነገሮች እንደው ከባህል ባህል ልዩነት አላቸው ወይ? እንግዲህ ው አዲስ ዓመትን ስናስብ አብዛኛዎቹ በተለይ በክርስትና ሃይማኖት የሚከበሩ በዓላት ወይ የብሉይ ዘመንን ታሪክ መሰረት የሚያደርጉ ናቸው። ሌሎቹ ደግሞ ጌታ የፈጸማቸውን የማዳን ስራዎች ታሳቢ የሚያደርጉ ለምሳሌ እንደ ጥምቀ ጥምቀት፣ ልደት፣ ፋሲካ የመሳሰሉ በዓላት አሉ። ይሄ የዘመን መለወጫ በዓል ግን በትውፊት ከአባቶች ለልጆች እየተላለፈ የመጣ ዘመናትን አሳልፎ እዚህ የደረሰ ነው። ምክንያቱም የሰው ልጅ ከተፈጠረ ዘመን መቁጠር ከጀመረ ጊዜ ጀምሮ አዲስ ዓመት በዓል ይከበር ነበር። ስለዚህ ይሄ ለሁሉም የሰው ልጅ ሁሉ ዘመን መቁጠር ምክንያቱም የሰው ልጅ ቤተክርስቲያን መጻሕፍት እንደሚያትቱት አዳም ከበደል በኋላ ወደ ምድር ሲወርድ ለፍቶ ጥሮ ግሮ መኖር አለበት። ስለዚህ በዚህ ምክንያት ቀናትን አቆጣጠር ካላወቀ የሚዘራበትን ጊዜ፣ የሚበቅልበትን ጊዜ፣ ምርት የሚሰበስብበትን ጊዜ፣ የሚደርስበትን ጊዜ አያውቅም ማለት ነው። ስለዚህ ለስራው በጣም አስፈላጊ ስለነበረ እግዚአብሔር ደግሞ ቀንና ሌሊትን፣ ዘመናትን፣ እለታትን ይለዩ ዘንድ ብርሃናትን ፈጥሯል። ስለዚህ ዘመንም ሲቆጠር አንድ የፀሐይን አውድ ወይም የፀሐይን ዙረት እንዲሁ ደግሞ የጨረቃን ውደት ታሳቢ በማድረግ ነው የሚሰለው። እና እግዚአብሔር ብርሃናትን የፈጠረው እንዲሁ ለዘመን መቁጠሪያ እንዲያገለግለው ነው። ስለዚህ አዳም ወደ ምድር ከወረደ በኋላ እነዚህን ወቅቶች የወቅቶችን መፈራረቅ ለስራው ጥሮ ግሮ ለመኖር ያለውን ስራ ለማቃናት ዘመን መቁጠር እንደጀመረ ይነግሩናል። ስለዚህ ዘመን ከተቆጠረ ጊዜ ጀምሮ ሲከበር የነበረ በዓል ነው። ከዛ በኋላ እንግዲህ በተለያየ ዓለም ክፍል ያሉ ህዝቦች የዘመን አቆጣጠራቸውን እንደ ባህላቸው እንደ ሃይማኖታቸው ያከብሩታል። ምክንያቱም አዲስ ኪዳን ከመጣ በኋላ የሰውን የአኗኗሪት ባህል በተለይ በክርስትናው ክርስቶስ ካስተማሩ ትምህርት ጋር መቃኘት ስለሚያስፈልግ ሰዎች አዲስ ዓመታቸውን ከተላበሱት አዲስ ክርስቲያናዊ ማንነት ጋር ቃኝተው ያከብሩታል። ሌሎችም እንደ ባህላቸውና እንደ አኗኗራቸው እንደሚከተሉት እምነት አዲስ ዓመትን ያከብራሉ። አዲስ ዓመትን የማያከብር ሕዝብ የለም። ምክንያቱም ዘመን መቁጠር የሰው ልጅ አንዱ ስራው ስለሆነ ማለት ነው። ስለዚህ ወደ ሀገራችንም ስንመጣ በትውፊት ያለው እንዲሁ በትውፊት ቀጥሎ የሚከበርበት ያንን ትውፊታዊ መሰረቱን ሳይለቅ ይቀጠለበታል። እንዲሁ ደግሞ የክርስትና እምነት ተከታዮች በሆኑ ዘንድ በክርስትናው ቅኝት ውስጥ አዲስ ማንነት ተላብሰው ክርስትናቸው እንደሚያስተምራቸው በዓላቸውን የሚያከብረዋሉ። ለምሳሌ ሁሉ ዘመን መስዋዕት ለእግዚአብሔር ይቀርባል። ያ መስዋዕት ለኃጢአት ስሬት የሚቀርብ ነው። በጎቹ ውስጥ የሰበውንና ነጩን መርጦ ለእግዚአብሔር ማቅረብ ግድ ይል ነበር። አሁን በአዲስ ዓመት ደግሞ አዲስ ማንነት የተላበሱ ክርስቲያኖች ደስታቸውን ለነፍስም ለስጋም በሚስማማ መልኩ ያከብሩታል። ስለዚህ በግ ሲገዙ የብሉይ ልማድ አለ መስዋዕት ይደረግበት የነበረው ግን አሁን ደግሞ ሲገዙም አዲስ ዓመት ስለሆነ በአዲስ ተስፋ ስለሚሞሉ ነጭ በግ ሊመርጡ ይችላሉ። ይሄ ከአምልኮ ሳይሆን በጎውን ነገር ከመመኘት የተሻለውን ያማ የሚያስተዳድረውን ነገር ከመመኘት አንጻር እንደዚህ አይነት ልምዶች አሉ። እና በአብዛኛው አዲስ ዓመት ለስጋም ለነፍስም በሚስማማ መልኩ አዲስ ልብስ በመልበስ የተሻለ ምግብ በመመገብ ምክንያቱም መጪው ጊዜ የምርት መሰብሰቢያ እሸት የደረሰበት ስለሆነ የተሻለውን ነገር ሰዎች ለራሳቸውም ለሌላውም የሚያደርጉበት ስለሆነ አብሮ በመሰባሰብ አብሮ በመብላትና ና በመጠጣት በመመራረቅ አዲሱ ዓመት የተባረከ እንዲሆን በመጸለይ እግዚአብሔርን በማመስገን ያከብራሉ። ወደ ቤተ ክርስቲያን አካባቢም ስንሄድ ምድር ካበቀለችው በረከት ቀርቦ በቤተክርስቲያን ጸሎት ተደርጎበት ዓመቱ የበረከት እህል የሚሰበሰብበት፣ ሰው የሚጠግብበት፣ እንስሳት የሚጠግቡበት እንዲሆን ጸሎት የሚደረግበትና በጸሎት የሚጀመርበት በዓል ነው። ወደ ተለያዩ ሀገራችን አካባቢዎችም ስንሄድ ቅድም እንዳነሳ ነው እንደየ ሃይማኖታቸው በትውፊት ከአባቶቻቸው እንደተረከቡት ያንን አዋህደው አዲስ ዓመታቸውን ያከብራሉ። ለምሳሌ ወደ ደቡብ አካባቢ የመስቀል መዳረሻም ስለሆነ ለእንስሳት ሁሉ ቅጥሩ ታጥሮ ይጠብቅ የነበረ የግጦሽ መስክ ሁሉ ለአዲስ ዓመት ሰውም አዲስ ተስፋ በአዲስ ምኞት እና የተለያዩ ነገሮችን ለራሱ ለነሱም ለስጋውን በሚስማማ መልኩ እንደሚያከብሩ ሁሉ ለእንስሳትም ታስቦ አዲስ የበቀለ ሳር የሚመገቡበት ነው ማለት ነው። በሌሎችም አካባቢዎች እንዲሁ የተሻለውን ነገር ለልጆችም ለእንስሳትም በማድረግ በዓሉ ይከበራል። እንግዲህ የእኛ ዘመን አቆጣጠር ከሌሎቹ ይለያል። አስራ ሶስት ወር አለን። ከአስራ ሶስት ወር ደግሞ ጳጉሜ አንዳንዴም አምስት አንዳንዴም ስድስት የምትሆንበት ነገር አለ። እንደው ያንን ሳናነሳው ማለፍ ስለማንችል ነው። ምንም እንኳን በአብዛኛው ሕብረተሰብ ዘንድ የሚታወቅ ቢሆንም እሱንም ትንሽ ጠቀስ አድርገ ነው ብናልፍስ እና ጳጉሜ ደግሞ ራሱ በበዓላዊ አከባበር ውስጥ በባህል ውስጥ ያላት ሚናና በየአካባቢው የሚደረገው ድርጊትስ ምን ይመስላል? የዘመን መለወጫ እንግዲህ ኢትዮጵያን የራሳችን አቆጣጠር አለን። የራሳችን አቆጣጠር የምንቆጥርበት መነሻ ያው መጽሐፍ ቅዱሳዊ መሰረት አለው። ክርስቲያናዊ መሰረት አለው እንዲሁ ደግሞ ከአባቶቻችን ሲወርድ ሲዋረድ የመጣው ከጥንት ከዘመን መነሻ ጀምሮ ያለው አቆጣጠር አለ እና ያንን በትውፊት ያገኘነውን ይዘን ቀጥለናል። ከክርስቶስ ልደት በኋላ ያለው የዘመን አቆጣጠር ግን በተለያየ የዓለም ክፍል ያሉ ህዝቦች በየራሳቸው አቆጣጠር ይቆጥራሉ። በዋናነት ከኛ የሚለየው የምዕራባውያን የዘመን አቆጣጠር መሰረት የሚያደርገው የክርስቶስን ልደት ነው። ግን አመቱ የክርስቶስን የልደት ቀን ራሱ መሰረት አያደርግም እንደምናየው። ምክንያቱም የክርስቶስ ልደት አካባቢ ይከበራል። ዘመኑ ግን ጃንዋሪ ፈርስት ላይ ነው የሚቀየረው። ስለዚህ ምንም እንኳን የክርስቶስን ልደት መሰረት ያደርጋል ቢባልም ያልፋል ማለት ነው። በእኛ የዘመን በኢትዮጵያና የዘመን አቆጣጠር ግን ዘመን በራሱ ከመጀመሪያው መነሻ ጀምሮ እየተቆጠረ ይመጣና ክርስቶስ የተወለደበት አመት ላይ ሲደርስ ክርስቶስ በዚህ በአመት አለም መጨረሻ ላይ፣ በአዲስ አመቱ ደግሞ መጀመሪያ ላይ ተወለደ። የተወለደበት አመት የምረት አመት ተደርጎ አንድ ተብሎ ይቆጠራል። መነሻው ግን አውዱ ቅድም እንዳነሳ ነው። ርዕሰ አውዱ መስከረም አንድ ሆኖ ክርስቶስ የተወለደበት አመት ከመስከረም አንድ ጀምሮ ዓመተ ምሕረት ተደርጎ ይወሰዳል። ምክንያቱም አመቱ ዞሮ የሚገጥምበት መያዝ ስላለበት ማለት ነው። ስለዚህ ትልልቅ ነገሮች የተከናወኑበት አመት ነገሩ በዛ አመት እንደተከናወነ ይመዘገባል እንጂ አመቱ ከዛ ተጀምሮ አንድ ተብሎ አይቆጠርም። ስለዚህ በአመት ዓለም ደረጃ ስንቆጥር አሁን ያለንበት 7518ኛውን አመት እንይዛለን ማለት ነው። በዘመን አቆጣጠር ግን ጌታ የተወለደበትን አመት አዲስ አድርገን ይዘን ብለን 2018 እንላለን እና ዘመኑ ውደቱን የሚያደርገው ግን የመጀመሪያው መነሻ ዕለት ናት ተብለው አባቶች ሲቆጥሩ በነበረበት በትውፊት በመጣው ያንን መሰረት ያደርጋል። ለዚህ ይህንን ሰፖርት የሚያደርጉ ወይም የሚደግፉ መጽሐፍ ቅዱሳዊ መሰረቶች አሉ። ሕዝበ እስራኤል ከግብጽ ግዞት የወጡበትን አመት ጊዜ ቆጥረው ከዛ በሰባተኛው ወር በዓለ መጥቅዕ ወይም ዋናውን የአመት በዓላቸውን እንዲያከብሩ በመጽሐፍ ቅዱስ የታዘዛለ። ያው የብሉዩንም ታሪክ ስለምንጋራ አዲስ ኪዳኑንም ታሪክ የራሳችን አድርገን በክርስትና ቃኝተን ስለምናከብረው የብሉያዊ መሰረቱንም ይዘን የአዲስ ኪዳኑንም መሰረት አጽነተን ኢትዮጵያ ከመጀመሪያው የዕለት መቁጠሪያ አንስታ አሁንም እየቆጠረች እዚህ ዘመን ላይ ደርሰናል ማለት ነው። እንግዲህ ለዘመኑ መሸጋገሪያ እንደ መሸጋገሪያ ምንቆጥራት ደግሞ ኢትዮጵያ ልዩ የሆነች ወር አለች እችም ጳጉሜ ነች። አንዳንድ አብዛኛውን ሶስቱን አመት አምስት ቀን አራተኛውን የመጨረሻውን አመት ደግሞ ስድስት በመሆን እንቆጥራለን። እንግዲህ በጳጉሜ ውስጥ የተለያዩ ነገሮች ይከናወናሉ። በቤተ ክርስቲያን አስተምሮ ጳጉሜ እንደ እለተ ምጽአትም ትታሰባለች። ምክንያቱም እንግዲህ ወደ አዲስ ዘመን እንደ መግባት፣ እለተ ምጽአትም ደግሞ ወደ አዲስ ህይወት የምንሸጋገርበት ሟሽ ስጋ መልሶ ተነስቶ የእግዚአብሔርን ክብር የሚወርስበት አዲስ ህይወት የሚመጣበት ጊዜ ነው ተብሎ ስለሚባል ቀድሞ ያለችውንችን ጳጉሜን ከአዲስ አመቱ በፊት ስላለች እንደዛ የእለተ ምጻት አድርጎ የማሰብ ነገር አለ። በዚህ ጊዜ የጌታችን እለተ ምጻቱ አብሮ ይታሰባል። የሰው ልጅም ለሚመጣው አዲስ ህይወት ራሱን የሚያዘጋጅበት በንስሐ ራሱን የሚያጥብበትና የሚያጸዳበት ጊዜ ስለሆነ በባህሉ በተለያዩ አካባቢዎች በጳጉሜ ዝናብም ሆነ ጸበል በመጠመቅ ራሳቸውን ለአዲሱ ዓመት፣ ለአዲሱ ተስፋ የሚያዘጋጁበት ነው። ይህም ደግሞ እግዚአብሔር ለሚሰጠን አዲስ ህይወት በንስሐ ታጥበንና ጸርተን አዲሱን ክብር እንድንወርስ ራሳችንን የምናዘጋጅበት ጊዜ ተምሳሌት ተደርጎ ጳጉሜ በተለያዩ የራስን የማንጻት ስርዓት የሚከበር ነው ማለት ነው። ከዛም በኋላ ያው በዓሉ መዳረሻና ዋዜማ እንደመሆኑ መጠን በተለያዩ አካባቢ ያሉ ልጃገረዶች፣ ጎረምሶች ለአዲሱ ዓመት ዝግጅት የሚያደርጉበት ሴቶች እንግጫ ነቀላ ወርደው እንግጫቸውን ለአዲስ አመት የሚሆነውን በየቤቱ እየዞሩ አበባየ ሆሽ እያሉ ሲጨፍሩ በምድር ያፈራችሁን በጎ ነገር እየሰጡ መልካም ምኞታቸውን የሚያስተላልፉበት ስለሆነ አበባና እንግጫ የሚሰበስቡበት፣ ጎረምሶቹም ደግሞ አዲስ አመት ስለሆነ ከክረምቱ ጨለማ ወደ አዲስ አመት ብርሃን የምንሸጋገርበት ስለሆነ ለዛ የሚሆን ተምሳሌት የሆነውን ችቦ የሚያዘጋጁበት ነው። በተለያየ አካባቢ በአብዛኛው ሊባል በሚችል ሁኔታ ችቦ በማብራትና የሚሰራችውን አመት በበጎ የተስፋ የምንቀበልበት አመት ነው ማለት። የኢትዮጵያ የዘመን አቆጣጠር በተለያየ ስያሜ መነሻው ምን እንደሆነ አየን። የጳግሜ ነባራዊ ሁኔታ አየን። በየአካባቢ ያለውን የአከባበር ሁኔታ አየን። እንግዲህ መጪው አዲስ ዘመን ገብቷልና መጪው አዲስ ዘመን ላይ ተስፋ ማድረግ መመኘት የተለመደ ነው እና ለአንተም እድሉን እንሰጥሃለው፣ መልካም ምኞትህን እንድትገልጽ። በጣም አመሰግናለሁ። እንግዲህ አዲስ ዓመት ያው ሁላችን በበጎና አዲስ ተስፋና ምኞት የምንሞላበት ነው። ስለዚህ ለመላው ኢትዮጵያውያን የምንመኘው በጎ ነገርና የምናልመው ተስፋ ሁሉ የሚፈጸምበት ሀገራችን ሰላም የምታገኝበት፣ ፍቅርና አንድነት የሚጸናበት አመት እንዲሆን ምኞቴን መግለጽ እፈልጋለሁ። እናንተም እንግድ አድርጋችሁ ስለ አዲስ ዓመት ያለኝን ሀሳብ እንዳካፍ ዕድል ስለሰጣችሁኝ ስቤስ አውስትራሊያን በጣም አመሰግናለሁ። መልካም በዓል፣ መልካም በዓል ሁላችሁም አድማጮቻችን፣ ለእናንተም በያላችሁበት መልካም አዲስ አመት መልካም በዓል ይሁንላችሁ።